በመቀሌ ከተማ የኢንተርኔት አገልግሎት በአንዳንድ ሆቴሎች የምግባረ ሰናይ ተቋማትና የመንግስት መስሪያ ቤቶች መጀመሩ ተገልጿል። የስልክና የኢንተርኔት አገልግሎት በአብዛኛው የትግራይ ክልል አሁንም ዝግ መሆኑን አስተያየት ሰጪዎች ተናግረዋል። ኢትዮ ቴሌኮም በበኩሉ በክልሉ ብዙ ከተሞች የጥገና ስራዎች በማከናወን በዛሬው ዕለት የተንቀሳቃሽ ስልክ አገልግሎት አስጀምሬያለሁ ብሏል። ሙሉጌታ ጽባህ ከመቀሌ ዝርዝሩን ይዟል። በትግራይ ክልል የኢንተርኔት አገልግሎት ለስድስት ወራት ተቋርጦ ቆይቷል። ከባለፈው ሳምንት ጀምሮ ደግሞ በመቀለ ከተማ አንዳንድ ትላልቅ ሆቴሎችና የምግባር ሰናይ ተቋማት ላይ የኢንተርኔት አገልግሎት ተጀምሯል። በመቀለ ከተማ አገልግሎቱ ከተጀመረላቸው ሆቴሎች አንዱ ዘማሪያስ ሆቴል ነው። የሆቴሉ ስራ አስኪያጅ አቶ አብርሃም ሰገድ በቅርብ ቀናት ኢንተርኔት አገልግሎት በመጀመሩ ለስራቸው አጋዥ መሆኑ ገልጸዋል። እንዲሁም በሆቴሉ ኢንተርኔት ለመጠቀም ብዙ ሰዎች እንደሚገቡ ነው የተናገሩት። እንግዶቻችን ሰርቪስ እያገኘ ነው፣ እና አሁን ሰው እንዴት ተቸግሮ እንደነበር ያሳያል። ብዙ ሰው ፍለው እያደረገ ነው እና እኛም ቢዝነሳችን እየሰራ ነው፣ ጥሩ ነው። ቶታሊ ከመጥፋት የተሻለ ነው። ትላልቅ ሆቴሎችም ሆነ መከፈቱ በጣም ጥሩ ነው። ግን ለበለጠ ደግሞ ቀጣይም ሌሎችም ኢንተርኔት ተጠቃሚ የነበሩ ተቋማት ትናንሽም ትላልቅ ቢከፈት ደግሞ የበለጠ ጥሩ ይሆናል ብዬ ምክንያቱ አሁን ያየሁት እኔ ህብረተሰቡ እንዴት ኢንተርኔት ተጠቃሚ እንደነበር ነው። ይሄ ማሳያው ደግሞ በተከታታይ በብዛት ያለው ሰው ይመጣና ኢንተርኔት ቢሰፋ አቶ ዮናስ ኃይለማርያም የተባለ በሆቴሉ ኢንተርኔት ለመጠቀም መምጣቱ ገልጾም ከስድስት ወራት በኋላ አገልግሎቱ ማግኘቱ ተናግሯል። የስልክና የኢንተርኔት አገልግሎት ከመቀሌ ከተማ ውጭ በአብዛኛው የክልሉ አካባቢዎች በመቋረጡ ከቤተሰብ ጋር ለመገናኘት ግን ተቸግረናል ብሏል። አሁን በመቀሌ የተወሰነ በአምስት ሆቴሎች አካባቢ ኢንተርኔት እየተጠቀምን ነው ሌላ ቦታ ግን ማግኘት አይቻልም። ልክ በሌላው የትግራይ አካባቢዎችም ስልክ ተዘግተዋል፣ ጦርነት ስላለ ማለት ነው። ስለዚህ የቤተሰቦቻችን ደህንነት ለማግኘት አልቻልንም። ስለዚህ ስልኩና ኢንተርኔቱ እንዲከፈትልን ነው የምንጠይቀው እኛ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ በስልክ በሰጡን አስተያየት አስቀድሞ የፋይናንስ ተቋማት ትኩረት በማድረግ የብሮድባንድ ኢንተርኔት አገልግሎት መሰራቱ በመግለጽ በክልሉ 435 የብሮድባንድ ኢንተርኔት ተጠቃሚ የሆኑ የመንግስት መስሪያ ቤቶች የምግባረ ሰናይ እንዲሁም የግል ተቋማት ዳግም አገልግሎት አግኝተዋል ተዋል ብለዋል። ይህ አገልግሎት የማስፋት ስራም በክልሉ እንቀጥላለን በማለት ዋና ስራ አስፈጻሚዋ ተናግረዋል። በጸጥታ ምክንያት በክልሉ አብዛኛው ከተሞች ተቋርጦ የነበረ የስልክ አገልግሎትም በብዙ ከተሞች በዛሬው ዕለት መጀመሩ ገልጸዋል። ትንሽ ችግሮች ነበረብን። አንዳንድ ቦታ ውልች ከጸጥታ ጋር ተያይዞ ችግር ኖሮብን ኦፕሬሽን መቀጠል አልቻልም ነበረ። አሁን ግን ጥሩ ፕሮግራም አክሱም፣ ዳንሻ፣ ሁመራ፣ አዲ ጉደም፣ ሄዋኒ፣ ማይ ጸብሪ፣ አብዲ እነዚህ ነዚ ነዚ ተነስተውልናል። ጥሩ ብዙ በርከት ም ሳይቶች ተነስተዋል። ትንሽ ይቀረና አሁን በአድዋ ሳይድ ይቀረና አለ። እሱ ንም እንደዚሁ በጥቂት ቀናት ውስጥ እናጠናቅቃለን ማለት ነው። ተንቀሳቃሽ ስልክ አገልግሎት የማዳረስ ስራውን አሁንም እንቀጥላለን በማለት ነው የገለጹት። ለአሜሪካ ድምፅ ሙልጌታ ጽብሃ መቐለም።